የማኅበራዊ መገናኛ ዘዴዎች ቅኝት በኢትዮጵያ ከቅርብ ዓመታት ወዲህ ለበዓላት እየተሰጠ ያለው ትኩረት ከጊዜ ወደ ጊዜ እየጨመረ፣ የበዓል ዝግጅቶችም እየሰፉ የመጡ ይመስላል። በዓላትን የሚያሰናዱ አካባቢዎች ዘንድ ያለው ፉክክርም እየተጋጋለ፣ ለከርሞስ ምን አዲስ ነገር ይዤ ልምጣ እያስባለ ነው። የማህበራዊ መገናኛ ዘዴዎች ተጠቃሚዎች በቀላሉ በእጃቸው ያለውን ዘመናዊ ተንቀሳቃሽ ስልክ ተጠቅመው የሚያሰራጯቸው መረጃዎች፣ ፎቶዎችና ቪዲዮዎች በዝግጅቶቹ ያልተገኘን ሰው እንኳ በቦታው እንደነበር እንዲሰማ እያደረገ ነው። መስከረም 16 በተከበረው የመስቀል ደመራ የሆነውም ይኸው ነው። የበዓል ተሳታፊዎች ከየቦታው የሚያጋሯቸው ፎቶዎችና ቪዲዮዎች ፌስቡክና ትዊተርን አጥለቅልቃውት ነው የዋሉት። በዚህ መሃል ታዲያ እዚህም እዚያም በበዓሉ ላይ ይታዩ የነበሩ ባንዲራዎች ጉዳይ ከውዝግብ ርቆ የማያውቀውን የኢትዮጵያ የማህበራዊ መገናኛ ዘዴዎች ምህዳር ወደ ሌላ ዙር ክርክር ከትቷል። በተለይ በአማራ ክልል ደሴና ጎንደር፣ እንደዚሁም በትግራይ የተለያዩ አካባቢዎች በበዓሉ አክባሪዎች ተይዘው የታዩት የኢትዮጵያ ባንዲራዎች ምንም አይነት አርማ የሌላቸው ልሙጥ አረንጓዴ፣ ቢጫና ቀይ መሆናቸው አነጋግሯል። በአንዳንድ ቦታዎች የታየው የሞአ አንበሳ ምልክት ያለበት ባንዲራም እንዲሁ አከራክሯል። አንዳንድ ማህበረሰቦችና ተቋማት የፌዴሬሽኑን ባንዲራ ለመያዝ እንቢተኛነት ማሳየታቸውን በፌስቡክ ገጻቸው የጠቀሱት ሊባንጃልዴቻ የዚህን አንድምታ እንዲህ አመላክተዋል። በኢትዮጵያውያን መካከል የትኛውን ባንዲራ ለፌዴራል መንግስት እንጠቀም በሚለው ላይ የሐሳብ ስምምነት የለም። በአንዳንድ የኢትዮጵያ አካባቢዎች በመስቀል በዓል ወቅት ባለቀስተ ደመናው የደርግ ዘመን ባንዲራ በአሸናፊነት ተመልሷል። ይህ በእርግጠኝነት የሚያሳየው ህወት በስልጣን ላይ ያለው እንደው ለስም ብቻ መሆኑን ነው ብለዋል። አርማ የሌለው ልሙጥ ባንዲራ በመስቀል በዓል ላይ በአደባባይ ተጀንኖ መውለብለቡን የተቃወመው አቡበከር አለሙ ሙሄ በበኩሉ ይህ ባንዲራ ለእኔ ጨለንቆን እንዳስታውስ የሚያደርገኝ የአጼ ምኒልክ ባንዲራ ነው ደግሞ ሚን ባንዲራ ከቀድሞ የአንኮበሪዝም ርዝራዦች በስተቀር የኔ ነው ብሎ የሚቀበለው የኢትዮጵያ ብሔረሰብና ህዝብ አለ ብዬ አላምንም ብሏል። በፌስቡክ የዚህ ተቃራኒ ሐሳብ በዚያው ማኅበራዊ ገጽ ተንጸባርቋል። እዮ ብርሃነ የተባሉ የፌስቡክ ተጠቃሚ ደመራ በጎንደርና በደሴ በእውነተኛዋ ሰንደቅ ዓላማ አሸብርቆ ተከበረ ብለዋል ውብሸት ታደለ ደግሞ አሁን በኢህአዲግ ዘመነ መንግስት የጸደቀውን ባንዲራ ለምን እንደማይወዱት ምክንያታቸውን በፌስቡክ ገጻቸው አስረድተዋል እኔ በባንዲራችን የሚመጣ ሁሉ አይመቸኝም ለምን ካልከኝ የልጅነቴን ኢትዮጵያን ይዤ መቀጠል ነው ምፈልገው በየጊዜው የሚሻሻል ባንዲራ እንዲኖረኝ አልሻም በኮከብ ምናምን የተዥጎረጎረውን ባንዲራ ልዋደቅለት ቀርቶ እንደ ጠላት አገር ባንዲራ ያበሽቀኛል አልወደውም። የማልወደውን ባንዲራ እያውለበለበ ስለ አገር ፍቅር የሚሰብከኝ ኢህአዴግ የተረገመ ይሁን አሜን ብለዋል። ዝጻት ሴቭ አድና አናንያ የተባሉ የፌስቡክ ተጠቃሚም ከውብሸት ጋር በከፊል ይስማማሉ። ሆኖም በአማራ ክልል በተደጋጋሚ አስተዋልኩት የሚሉትን የባንዲራ አጠቃቀም ግድፈት ይተቻሉ። በበኩሌ መንግስታት በተለዋወጡ ቁጥር አርማዎቻችን መለዋወጥ አለባቸው ብዬ አላምንም። እንዲያውም አርማ አስፈላጊ ነው ብዬ አላምንም። ባንዲራችን ልሙጥ ቢሆን እመርጣለሁ። ሆኖም ግን ይህ በመግባባት በስምምነት ሊሆን የሚገባው እንጂ የየራሳቸው አጀንዳ ያላቸው አካሎች፣ ቡድኖች፣ ወዘተ የየራሳቸውን ባንዲራ ይዘው ሊወጡ አይገባም። በሀገር ደረጃ የተፈቀደውና የሀገሪቱ ፌዴራላዊ ስርዓት መገለጫ እንዲሆን የተባለን ባንዲራ መገልበጥ ምን ማለት እንደሆነ ግን ለማንኛችንም ግልጽ ይመስለኛል። ሲጠቃለል አማራ ክልል ላይ የሚታየው ከፌዴራል ስርዓቱ ብቻ ሳይሆን ከኢትዮጵያዊነት የመሸሽ ዝንባሌ በጊዜ ካልተገታ አደጋው የበዛ ነው ባይ ነኝ። እንዲያውም የእንዲህ አይነት አጋጣሚዎች መደጋገም የሀገሪቷን አንድነትና ሕልውና ከጥያቄ ውስጥ የሚያስገባ ሀገሪቷን ወደ ዘመነ መሳፍንት አይነቱ ሁኔታ የሚመልስ ነው ባይ ነኝ። እያስተዋልን ተስፋ ኪሮስ ሳህለ በበኩላቸው ተከታዩን አስተያየት በፌስቡክ ገጻቸው አስፍረዋል። በእኛ ዘመን ቤተ ክህነት በሃይማኖታዊ በዓላትና ስርዓቶች ሰንደቅ ዓላማ የምትጠቀመው ለሀገሪቱ ምልክቶች ክብር ለመስጠት እንጂ የእምነቷ አንድ አካል አድርጋ አይደለም። ደግሞ ቤተ እምነትና ቤተ መንግሥት ተለያይተዋል። ነገር ግን የአሁኗን ኢትዮጵያ በሚያንጸባርቅ መልኩ ሰንደቅ ዓላማችን ላይ የተደረገውን ለውጥ የማይቀበሉ የፖለቲካ ኃይሎች ቤተ ክህነትን መሸሸጊያቸው በማድረግ በቤተ እምነትና በቤተ መንግሥት መካከል የተፈጠረውን ድንበር አፍርሰው ሊቀላቅሉት ይጠራሉ። በዚህ መሰረት ዓለማዊውን ሰንደቅ ዓላማ ሃይማኖታዊ ትርጉም እየሰጡ ከኦርቶዶክስ ተዋሕዶ ሃይማኖት ውጭ ያሉ የሌላ እምነትና ሃይማኖት ተከታዮችን እንዳይወክል ይጥራሉ። ይህ አካሄድ የሌላ እምነትና ሃይማኖት ተከታዮች ሰንደቅ ዓላማው አይወክለንም እንዲሉና ሁሉንም ኢትዮጵያዊ የሚወክል ሌላ ሰንደቅ ዓላማ ይዘጋጅ ወደሚል ሊያመሩ ስለሚችሉ በሰንደቅ ዓላማችን ቀጣይነት ላይ ጋሬጣ እየጣሉበት ይገኛል። ታደገ ምህረቱ አይነው ለእንደዚህ አይነት አስተያየቶች የተሰጠ የሚመስል ምላሽ በፌስቡክ ገጻቸው አስነብበዋል። አቅምና አቋም ቢጠፋ ነው እንጂ የቤተ ክርስቲያናችንንና የኢትዮጵያን ሰንደቅ ዓላማ ወይም ባንዲራ ልዩነት እንዳለው ለኢህአዴግ ጀሌዎች የሚያስረዳ ነው። ዋና የሚያስማማ ጠፍቶ ነው ይህ ሁሉ ቀውስ። ቤተ ክርስቲያን ራሷ ትርጉም የምትሰጠውን የራሷን ባንዲራ በቤቷና በልዩ ልዩ ጉባኤዎቿ ላይ የመጠቀም ነፃ መብቷ ሊነካ አይገባም። የቤተ ክርስቲያኒትን ሰንደቅ ዓላማ መጠቀም የተቃዋሚ ፓርቲዎችን ምልክት እንደመጠቀም፣ የመንግስትንም ባንዲራ እንደ መቃወም የሚቆጥሩ ሞኞችና ግልፍተኞች ብዙ ናቸው። ቤተ ክርስቲያኒቱ አገሪቱን በምትወክልበት ጊዜ የኢትዮጵያን ባንዲራ ልትጠቀም ትችላለች። የኢትዮጵያ ባንዲራ በየዘመኑ እንደዘወራት የመንግስት ስርዓት ፍላጎት በቤተ ክርስቲያኒት ሰንደቅ ዓላማ ላይ ጥገኛ ሆኖ ሲቀያየር ኖሯል በባንዲራ አጠቃቅም ላይ የተካሄደውን ሙግት በተቃዋሚ ፖለቲከኛው አስራት አብርሃም አስተያየት እናጠቃል ሰው የፈለገውን ባንዲራ የማውለብለብ መብቱ ሊከበርለት ይገባል ምንድን ነው በሆነ ባልሆነ መጨቃጨቅ ስርዓቱ ሳይወድቅ እንዲህ የሆነ ስርዓቱ የወደቀ ዕለት ባለምልክቱ ባንዲራ አንድም ሰው የሚያውለበልበው የሚኖር አይመስልም ያን ዕለት ነው ማየት ብለዋል አቶ አስራት la moma ofei wali he got this news when the la kei ala gana keni በአዲስ አበባ አቅራቢያ በቢሾፍቱ ሆራ እርሰዴ ሐይቅ የሚከበረው የኢሬቻ በዓል ከዓመት ዓመት እየደመቀ የተሳታፊዎቹም ቁጥር እያሻቀበ መጥቷል። በኦሮሞ ተወላጆች ባህልና ወግ መሠረት ፈጣሪን የማመስገኛ ቀን የሆነው ኢሬቻ ባለፈው ዓመት አስደንጋጭ፣ አሳዛኝና የብዙዎችን ልብ የሰበረ አደጋ አስተናግዷል። የተቃውሞ ድምፆችን ለመበተን የመንግሥት የጸጥታ ኃይሎች እርምጃ መውሰድ ሲጀምሩ በተፈጠረ ግርግርና መገፋፋት በርካታ ሰዎች ሕይወታቸውን ማጣታቸው ይታወሳል። የሟቾቹ ቁጥር እስካሁንም እንዳወዛገባ አለ። በመጪ እሁድ የሚከበረው የ2010 ዓ ም የኤሬቻ በዓል እንዳምናው እንዳይሆን የተለያዩ ወገኖች ማስጠንቀቅ የጀመሩት ከበዓሉ መዳረሻ አስቀድሞ ነው። የሰብአዊ መብት ተሟጋቹ ሂዩማን ራይትስ ዋች መስከረም 9 ቀን 2010 ዓ ም ባወጣው ሰፋ ያለ ዘገባው የኢትዮጵያ መንግሥትና የጸጥታ ኃላፊዎች ተመሳሳይ አደጋ ለማስቀረጥ ተጨባጭ እርምጃዎችን መውሰድ አለባቸው ብሎ ነበር። ድርጅቱ ከጠቆማቸው እርምጃዎች ውስጥ የጸጥታ ኃይሎች ቁጥርን መቀነስና ከኃይል እርምጃ መታቀብ የሚሉት ይገኙበታል። የኦሮሚያ ክልል መንግሥት ከቀናት በፊት እንዳስታወቀው በበዓሉ ላይ የጦር መሳሪያ የታጠቁ የጸጥታ ኃይሎች አይገኙም። በዓሉ በሚከበርበት ስፍራ ላይም የገዢውን ፓርቲ ጨምሮ የማንኛውም የፖለቲካ ፓርቲ ሰንደቅ ዓላማ እንዳይውለበለብ ውሳኔ መተላለፉን የኦሮሞ አባገዳዎች ኅብረት ገልጿል። በማኅበራዊ መገናኛ ዘዴዎች ንቁ ተሳታፊ የሆኑ የኦሮሞ ተወላጆችና አራማጆች ወይም አክቲቪስቶች የጥንቃቄ እርምጃዎች ሊወሰዱ እንደሚገባ መክረዋል። ኡቱባ ጋዲሳ በፌስቡክ ገጻቸው የአክሱም ሐውልት የሰላም አየር እየተነፈሰ እሬቻ የሚሸበርበት ምክንያት የለም። ኦሮሞ ራሱን ማስከበር አለበት። ኢሬቻ የኦሮሞ የማንነት ቅርስ ነው። የኦሮሞ የፖለቲካ ኢኮኖሚና ማኅበራዊ ሴቶች መዋቅር ነው ኢሬቻ ከክብረ በዓልነት አልፎ እንደ አክሱም የሰላም ቀጠና እንዲሆን ኦሮሞ በቆራጥነት መስራት አለበት ብለዋል። ደረጀ ገረፋት ሁሉ በበኩላቸው ሁሉም ወገን ኢሬቻ በሰላም እንዲጠናቀቅ ግልጽ መልእክት ማስተላለፍ አለበት። የኢሬቻ በሰላም መጠናቀቅ የመላው ኦሮሞ ሕዝብ ፍላጎት ሲሆን ይህንንም የአባገዳ ምክር ቤት ተቀብሎ አጽድቆታል። ስለዚህ ኢሬቻ በሰላም ይለቅ ብሎ ማስተጋባት የመላውን ኦሮሞ ሕዝብ ፍላጎት ማስተጋባት ነው። ይህንን ማድረግ የማይፈልግ ወገን እየተሸረበ ላለው ሴራና እልቂት ተባባሪ ለመሆን ተዘጋጅቷል ማለት ነው ብለዋል። አብዲ ለሜሳ ሐሙስ ረፋዱን በፌስቡክ ገጹ ባሰፈረው መልእክት እሁድ በሚደረገው የኤሬቻ ፌስቲቫል ከዋዜማው ጀምሮ በሚካሄዱ ሥነ ሥርዓቶች ኦህዴድ እንደ ድርጅት በባለሥልጣናቱና በአርማ ምልክቶቹ ጣልቃ ገብቶ ከማደፍረስ ራሱን መቆጠብ አለበት። ቢቻል ቢሾፍቱ ላይ የተከሉትን የስድብ ድንጋይንም ከበዓሉ በፊት መላ ቢሉት ጥሩ ነው ብሎ ነበር። ትላንት ከሰዓት ላይ የኦሮሚያ ክልል ኮሚዩኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አዲሱ አረጋ በይፋዊ የፌስቡክ ገጻቸው ያጋሩት ፎቶ የአብዲን ጥያቄ በከፊል የመለሰ ሆኗል። ምስሉ የኦሮሚያ ክልል መንግስት ባለፈው ዓመት በኤሬቻ ክብረ በዓል ወቅት የሞቱ ሰዎችን ለማስታወስ በቢሾፍቱ ያሰራውን ሐውልት ያሳያል። ከወር በፊት በተመረቀው በዚህ ሐውልት ላይ በበዓሉ ላይ የሞቱ ሰዎች በድንገተኛ ሞት ሕይወታቸውን እንዳጡ መጻፉ ተተችቶ ነበር። አቶ አዲሱ ያጋሩት ፎቶ ግን በሐውልቱ ላይ ሰፍሮ የነበረውንና ቁጣ የቀሰቀሰውን ድንገተኛ የሚል ቃል መታረሙን አሳይቷል። በኤሬቻ ላይ ተቃውሞ ያስነሳል ተብሎ ተፈርቶ የነበረው የሐውልቱ ጉዳይ እንዲህ ማስተካከያ ቢደረግበትም የክልሉ ፕሬዝደንት አቶ ለማ መገርሳ በበዓሉ ላይ ይገኙ አይገኙ የሚለው ግን ማወዛገቡን ቀጥሏል። ጸጋይ አራርሳ በጉዳዩ ላይ ተከታዩን አስተያየት በፌስቡክ ገጹ ለንባብ አብቅቷል። ጥያቄው በበዓሉ ላይ እነማን ይገኙ እነማን አይገኙ አይደለም። የህዝብ የባህል በዓል እንደው ማንም መፈቃጅ ማንም መከልካይ የሚሆንበት አይደለም። እኔም እከሌ አይገኝ እከሌ ይገኝ አላልኩም። እንደ ግለሰብ ማንም ሰው መገኘት ይችላል። አቶ ለማ መገርሳ መሆኑ፣ ሌሎች የኦህዴድ አባላት፣ ኦህዴድ እንደ ድርጅት፣ አቶ ለማ እንደ ክልሉ ፕሬዝደንት ግን በቦታው ተገኝተው በዝግጅቱ ለመሳተፍ ወይም ንግግር ለማድረግ መሞከር ግን ተገቢም አስፈላጊም አይደለም ነው ያልኩት። ይህን ለማድረግ የስነ ምግባርም የህግም የፖለቲካም ብቃትና ተቀባይነት ይጎድላቸዋልና ቤተ እምነትና ቤተ መንግስት ሃይማኖትና ፖለቲካ ሊኖራቸው ስለሚገባው ልዩነትና ርቀት የሚደነግገው ሕገ መንግስታዊው መርህም ሊዘነጋ አይገባም። ስለዚህ መሪዎቹ አስፈላጊውን ርቀት ከበዓሉ ቢጠብቁና በዓሉን ለሕዝቡ፣ ለአባገዳዎቹ፣ ለባህል ባላደራዎቹና ለእምነቱ አባቶች ቢተዉ ትክክል ይመስለኛል ለራሳቸው ሲሉ ብሩክ ሚካኤል የኦሮሚያ ክልል ፕሬዚደንት በኢሬቻ በዓል ላይ ንግግር የማድረግን ሐሳብ አጥብቀው ከሚቃወሙት ወገን ነው። ኢሬቻ ላይ የመንግሥት ባለሥልጣንና የማንም ፓርቲ ባንዲራ እንደማይኖር ከአባ ገዳዎች ጋር ስምምነት ላይ ተደርሷል። አከተመ ድንገት ሞቱ የሚል ሐውልት ደረቱን ነፍቶ የመረቀን ሰው ኢሬቻ ላይ ከፍ ለማድረግ ከከጀለ ካድሬነህ ለማ መገርሳን ማሻሻል ከፈለጋችሁ ሲያጠፋ ቅጡት ስህተቱን አታድበስብሱ ሲሉ ሀሳባቸውን በፌስቡክ ገጻቸው አካፍለዋል። የዛሬው ጥንቅራችን የእስካሁኑ ነበር። ተስፋለም ወልደየስ ነኝ። ሰላም።